ዛሬ ረፈዱ ላይ የኢትዮጵያ የገንዘብና የኢኮኖሚ ልማት ሚኒስቴር እና የኢትዮጵያ የውጭ ጉዳይ ሚኒስቴር በጋራ የጠሩትን ጋዜጣዊ መግለጫ ሁለቱ ሚኒስትሮች ማለትም አቶ ሱፍያን አህመድ እና ዶክተር ቴዎድሮስ አድሃኖም ነበሩ የመሩት። የገንዘብና የኢኮኖሚ ልማት ሚኒስትሩ አቶ ሱፍያን አህመድ እንዳሉት አዲስ አበባ ከተካሄደው ሶስተኛው የፋይናንስ ለልማት ዓለም አቀፍ ጉባኤ በፊት እንደ አውሮፓውያን ዘመን አቆጣጠር በ2002 ሜክሲኮ ሞንቲሬ እና በ2008 ካታር ባህር የተካሄዱትን ጉባኤዎች አስታውሰው የሦስተኛው ጉባኤ ያስገኘ ውጤት በስምምነት ደረጃ ከፍተኛ እንደሆነ አስረድተዋል። በዚህ ሰነድ ድህነትን ከዓለም ላይ በ15 ዓመታት ውስጥ ለማጥፋት የተደረሰ ስምምነት ብቻ ሳይሆን ይህን እንዴት ለማሳካት እንደሚቻልም ተዘርዝሯል ይላሉ አቶ ሶፊያን። የገንዘብ ምንጮቹ የፋይናንስ ምንጮቹም ኬት ኬት እንደሚሆኑ በዝርዝር ተቀምጠዋል። አገሮች ከሚሰበስቧቸው ታክሶች፣ አገሮች ባጀታቸውን በስነ ስርዓት ከሚያስተዳድሩበት፣ የደግሞ አገሮች ከሚሰጡት እርዳታ የዕዳ ቅነሳን ጨምሮ የግሉ ሴክተር የአገር ውስጥም የውጭ ግል ሴክተር የተዘረዘረበት ሰልፍ ስለሆነ ቃል መግባት ብቻ ሳይሆን ይሄ ቃል የተገባው ጉዳይ ተግባራዊ ማድረጊያ መሳፍንና የፋይናንስ ምንጮችም በተሟላ ሁኔታ ያሉበት ነው። የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም በበኩላቸው የቀደሙት ስብሰባዎችና የአዲስ አበባው ስብሰባ የተካሄዱበትን የዓለም ሁኔታም መነጻጸር አለበት ይላሉ። ከ13 ዓመታት በፊት የነበረው የዓለም ኢኮኖሚና የፖለቲካ ሁኔታ ዛሬ ካለ ጋር ሲነጻጸር ኢኮኖሚ በተሻለ ሁኔታ መረጋጋት የሚታይበትና በፖለቲካው አኳያም እንደ ዛሬው ግጭቶች በየስፍራው የማይታዩበት እንደነበረ አውስተው በእነዚህ ግፊቶች ምክንያት ዛሬ የዓለም መሪዎች ወደ አዲስ ፖለቲካዊ ግንዛቤ እንደደረሱ ጠቁመዋል። ሂደቱ ላይ ከባድ ነበር። ድርድሩ መቶ ዘጠና ሶስት ሀገሮች ፍላጎት ያስቸግራል። ማጣጣም ግን ሊጣጣም ይችሏል ይሄ የሚያሳየው ዓለም ድህነትን ለማጥፋት ድንቁርናን ለማጥፋት ዘላቂ ልማትን ለማምጣት አንድ ቋንቋ መናገር የጀመረችበትና አሁን ዋናው ጉዳይ ይሄን ዓለም ቃል የገባውን ለወደፊት ወደ ተግባር የማስገባቱ ጉዳይ ነው የሚሆነው ማለት ነው። ዶክተር ቴዎድሮስ አክለውም የአዲስ አበባ የተግባር አጀንዳ ተብሎ የተሰየመው ይህ ፖለቲካዊ የስምምነት ሰነድ ከቀደሙት ሁለት ሰነዶች በአይነቱ የተለየ ነው ሲሉ ያስገነዝባሉ። ይህ ስምምነት ተግባራዊ መሆን ሲጀምር መሰረታዊ ለውጥ ያመጣል ይላሉ። እዚህ የጸደቀው ዶክመንት ውስጥ ዘላቂ ልማት ግቦቹ በሙሉ አስራ ሰባቱ ተካተዋል። እነዚህ ሚንስ ኦፍ ኢምፕሊመንቴሽን የሚባሉትን በሙሉ ተካተዋል። 134 አንቀጾች ናቸው ያሉት። ከዚህ ውስጥ ደግሞ ሃምሳዎቹ የሚቆጠሩ ሊለኩ የሚችሉ ስምምነቶች ናቸው። ከሃምሳዎቹ ውስጥ ደግሞ ሃያዎቹ በአይነቱ ይለያል ብያለሁ አይደል ከሞንትሬው ሃያዎቹ ጌም ቼንጀርስ ነው ያሏቸው ማለት መሰረታዊ ለውጥ ሊያመጡ የሚችሉ ውጤቶች ያሏቸው ናቸው። ደሊቨራብልስ በሚል ነው የተቀመጡት። የገንዘብና የኢኮኖሚ ልማት ሚኒስትሩ አቶ ሱፊያን አህመድ በበኩላቸው ስብሰባው ለኢትዮጵያ ያለው ትርጉም በጣም ከፍተኛ ነው ብለዋል። አንደኛው በዚህ ጉባኤ የአፍሪካ ጥቅም እንዲጠበቅ ያደረገችው አስተዋጽኦ ከፍተኛ ስለነበረ ይህ አድናቆትን አስገኝቶላታል ሲሉ እንደ አንድ ዲፕሎማሲያዊ ድል ቆጥረውታል። ኢትዮጵያ በዓለም ያላት ተደማጭነት የታየበት ለመሆኑም ምንም ጥርጥር የለውም ይላሉ። ከአራቱም የዓለም ክፍሎች የመጡ የፖለቲካ መሪዎች፣ የቢዝነስ ሰዎች ስለ ኢትዮጵያ ያላቸው ብዙዎቹ ከፊት ያውቃሉ የማያውቁትም የኢትዮጵያ በዓለም ላይ ያላት ተደማጭነት ምን ያህል እንደሆነ በግልጽ እዚህ የታየበት ነው። ስለዚህ ለኢትዮጵያ ያለው ትርጉሙ በጣም ትልቅ ነው። መጨረሻ ላይ እንደዚህ አይነት ስብሰባ ትልቅ ስብሰባ ከፊት ስብሰባዎች አካሄደናል፣ ግን የዚህ አይነት ስብሰባ ኢትዮጵያ አካሄዳ አታውቅም። ይህ የአዲስ አበባ የተግባር አጀንዳ በመጪው መስከረም ወር ኒውዮርክ ላይ በሚካሄደው ስልሳ ዘጠነኛ የተባበሩት መንግስታት ጠቅላላ ጉባኤ ላይ የ193 ሀገሮች መሪዎች ፊርማቸውን ያኖሩበታል ተብሎ ይጠበቃል። በአውሮፓውያን ዘመን አቆጣጠር በዚህ ዓመት መጨረሻ ላይ በፈረንሳይ ፓሪስ በሚካሄደው ስብሰባ ላይም ከፍተኛ ተጽዕኖ ያሳድራል የሚል ግምት አለ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ